the voice of America. የእስያን የንግድ አቅጣጫ አስመልክቶ የዩናይትድ ስቴትስ እና የቻይና ፕሬዚዳንቶች ለአካባቢው የንግድ መሪዎች ባደረጓቸው ንግግሮች ውስጥ ጨርሶ የሚጣረሱ አመለካከቶችን አንጸባርቀዋል። የቪኦኤ የዋይት ሀውስ ቢሮ ኃላፊ ስቲቭ ሄርማን ከዳናንግ ቪየትናም ያስተላልፈው ዘገባ አለ። ሰሎሞን አባቴ ያቀርባል። በቪየትናሟ ሦስተኛ ግዙፍ ከተማ ዳናንግ የእስያ ፓሲፊክ አካባቢዎች ግዙፍ ኩባንያዎች ከፍተኛ መሪዎች በታደሙበት ስብሰባ ላይ ዛሬ የተናገሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በክልሉ ካለ ማንኛውም ሀገር ጋር የአንድ ለአንድ ውል ለማድረግ ዝግጁ መሆናቸውን አስታውቀዋል። ከእኛ ጋር ለመሻረክ ከሚፈልግና የፍትሐዊና የጋራ እኩል ተጠቃሚነትን መርህ ከሚያከብር ማንኛውም ኢንዶ ፓሲፊክ ሀገር ጋር የሁለት ወገን የንግድ ስምምነቶችን እንፈጥራለን። ከእንግዲህ ወዲያ የማናደርገው ነገር እጆቻችንን በሚያስሩ ሉዓላዊነታችንን አሳልፈን እንድንሰጥ በሚያደርጉና በተጨባጩ ትርጉም ባለው ማስፈጸም በማይቻሉ ግዙፍ ስምምነቶች ውስጥ አለመግባት ነው። ትራምፕ አክለውም ባለፉ ሀገራቸው የንግድ መሰናክሎችን ዝቅ ባደረገችባቸው ጊዜዎች ሌሎች ሀገሮች የየራሳቸውን ገበያዎች ለዩናይትድ ስቴትስ ክፍት አላደረጉም ነበር ሲሉ ቅሬታቸውን አሰምተዋል። ይሁን እንጂ አሉ ፕሬዚደንት ትራምፕ ሸሪኮቻችን ከአሁን በኋላ ለደንቦች በታማኝነት ይገዛሉ ብለን እንጠብቃለን። በሌላ በኩል ግን ትራምፕን ተከትለው ወደ መድረኩ የዘለቁት ሀገራቸው መጠነ ሰፊ በሆኑ መንግሥት መር እቅዶች ግዙፍ እርምጃ እያደረገች ያለችው የቻይናው ፕሬዚደንት ሲጂንፒንግ የምጣኔ ሀብት ሁለንተናዊ ትስስርን፣ ግሎባላይዜሽንን ከእንግዲህ ለመቀልበስ የማይቻል ሂደት ነው ብለውታል። በአሁኑ ጊዜ ለግሎባላይዜሽን የሚደረገው እርምጃ ከፊት ለፊቱ በተቃራኒ አቅጣጫ የሚገፋው ነፋስ እየተገዳደረው ነው። ለዚህ ከምክንያቶቹ አንዱ በቂ በሆነ ሁኔታ አሳታፊ አለመሆኑ ሲሆን የተለያዩ ሀገሮችና በተለያዩ መስኮች ላይ ያሉ ሕዝቦች የልማትን ጥቅም እንዲያጣጥሙና በሩቅ ያለው ውብ እይታ እውን መሆኑን ለማረጋገጥ ተጨማሪ ጥረቶችን ማድረግ ይገባናል። የሁለቱ የዓለም ግዙፍ ምጣኔ ሀብቶችና የጦር ኃይሎች መሪዎች በዳናንግ መድረክ ላይ ያሰሟቸው ፊት ለፊት የሚጣረሱ መልእክቶች፣ ተፎካካሪ የሆኑት እነዚህ አመለካከቶች ዩናይትድ ስቴትስና ቻይናን ውላው አድረው ወደ ግጭት ይወስዱ ይሆን የሚል ጥያቄ ማስነሳቱ ተሰምቷል። ወይስ በሰላም አብረው ለመዝለቅ ወደፊት መላይመቱ ይሆን?